የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ጉባኤውን ዛሬ አጠናቋል። ጉባኤያችሁ ምን ወጣው ሲል እስክንድር ፍሬው የንቅናቄውን ማዕከላዊ ኮሚቴ ጽሕፈት ቤት ኃላፊ አቶ ሞገስ ባልቻን ጠይቋል። ጥሩ። በዋነኝነት በሶስት መሰረታዊ ጉዳዮች ላይ ነው የክልሉ አመራሮች ውይይት ያደርጉት። የክልሉ አመራሮች ስንል በክልሉ ያሉ ሁሉም የወረዳ የከተማ አስተዳደር፣ የዞን የፊት አመራር የምንላቸው ናቸው። ሶስት መቶ ሰላሳ ዘጠኝ የሚደርሱ አመራሮች ይህንን መድረክ ተሳትፈዋሉ። በሶስት መሰረታዊ አጀንዳዎች ላይ ነው ውይይት ማድረግ እየቻል ነው። አንደኛው ሀገራዊና ክልላዊ ወቅታዊ የፖለቲካ ሁኔታውን ነው። አጠቃላይ ያለንበት የሀገራዊ የፖለቲካ እንቅስቃሴው በክልል ውስጥ ያለው ሁኔታ ከጸጥታ ሁኔታችን ጋር ጭምር በማንሳት አንድምታውን በውሉ የመገንዘብ በዛው ደግሞ የአመራር ሚና እንድንወጣ የሚያስችል ዝርዝርና ጥልቀት ያለው ውይይት ነው። ሁለተኛው አዲስ ክልል ሆነን እንደራጅ የሚል ጥያቄዎች በዞኖች እየቀረበ ያለ መሆኑ ይታወቃል። በርከት ያሉ ዞኖች በክልል እንደራጅ ብሎ በምክር ቤቶቻቸው አስወስነዋል። የህገ መንግስታዊ መብታቸው ነው። አስር ይሆናሉ። አቶ ሞገስ የክልል እንደራጅ ጥያቄ ያቀረቡ ዞኖች ከሀያ አንዱ አስሩ ናቸው። አስራ ሶስት ዞኖች በዚህ መንገድ ወስኖ ጥያቄያቸውን አቅርበዋል። ክልሉ ምክር ቤት ማለት ነው። እነዚህ የቀረቡ ጥያቄዎችን በተመለከተ ባልተለመደ ሁኔታና ስፋት ባለው ሁኔታ የቀረበ ከሙኒ ጋር ተያይዞ ዝርዝር ጥናት ማድረግ አስፈላጊ ወይ ስለነበረ ሕገ መንግስታዊ መብቱ እንደተጠበቀ ሆኖ የእነዚህ ጥያቄዎች መንስኤዎች ምንድን ናቸው የሚለው በተሟላ መንገድ ሳይንሳዊ በሆነ መንገድ ማጥናት ስለሚያስፈልግ ከመወያየታችን በፊት ይህ ጥናት እንዴት የምመለከተው አጠቃላይ ካለንበት ሀገራዊ ሁኔታ ክልላዊ ሁኔታም ተነስቶ በምን አግባብ ነው ማየት አለብን? ኃላፊነታችን ምንድን ነው እንዴት ምን ጉዳይ የህዝብን ጥቅም ሊያረጋግጥ በምንችል መንገድ መመልከት ያለብን የሚል ሁለተኛው ፐርስፔክቲቭ ጽሑፍ ተዘጋጅቶ እሱ ላይ የመዋየት ነው። ሶስተኛው ለተባለው ዝርዝር ጥናቱ ለአመራሩ ቀርቦ ጥቅሙ ፋይዳው አጠቃላይ ከሕዝብ አንጻር ያጎናጽፍ የሚችላቸው ጥቅሞች ምንድን ናቸው? የነበሩ ጉድለቶች ምንድን ናቸው? የሚለውን ዝርዝር ተመራማሪዎችም ጥናቱን የተነተኑበት፣ ለጥናቱ ምክር ሐሳብ ያቀርቡበት አማራጭ ብሎ ያነሷቸው ጉዳዮች አቅርቦ እዚህ ላይ አመራሩ በሰከነና በተረጋጋ ሁኔታ እንዲሁ ራ ያስችሏል። እነዚህ ሶስት መሰረታዊ ጉዳዮች ላይ ነው ላለፉት ሰባት ቀናት የክልሉን ከፍተኛ አመራር በዚህ በሀዋሳ ከተማ ሲያደርግ ነበረው ማለት ነው። አቶ ሞገስ እንግዲህ ጥናቱ ላይ እንቆይና የክልል እንሁን ጥያቄዎች ከአስራ ሶስት ዞኖች መቅረባቸውን ገልጸዋል። እርስዎም እንግዲህ በሂድን ጥናቱን እንዲያጠና ያዘጋጀው ቡድን ሰሞኑን የጥናቱን ውጤት ይፋ አድርጎ ነበር። እርስዎም እንደሚያውቁት ለመገናኛ ብዙኃንም በአንደኛ አማራጭነት ያቀረበው ደቡብ አሁን ባለው ሁኔታ አንድነቱን ጠብቆ አንድ ክልል ሆኖ መቀጠሉ የተሻለ አማራጭ ነው ብለዋል። በሁለተኛነት ያቀረበው ደግሞ ሁለትና ከሁለት በላይ የሆኑ ክልሎች የሚፈጠሩ ደቡብ ቀርቶ የሚል ነው። ሶስተኛው ጥያቄዎችን ለጊዜው ማሳደር የሚል ነው ይፋ ያደረጉት። በዚህ ላይ ውሳኔ ላይ ደርሳችኋል? በአሁኑ ስብሰባ ከእነኝህ ከሶስቱ አማራጮች ለደቡብ የሚያዋጣው ይሄ ነው በሚል የጋራ መግባባት ላይ የተደረሰ ነገር አለ? እንግዲህ እነዚህ አማራጮች ዝም ብሎ አማራጭ ብቻ አይደሉም አማራጮቹ በውስጣቸው ጠንካራ ጎን ደካማ ጎን በዝርዝር ተመልክተዋል። እያንዳንዱ የቀረቡ አማራጮች የራሳቸው ጠንካራ ጎን እና የራሳቸው ደካማ ጎን አላቸው። እነዚህ ጠንካራ ጎንና ደካማ ጎናቸውን ከሕዝብ ጥቅምና ዘላቂ አብሮነት ጋር መመዘን ነው ማለት ነው። የአመራር ስራ ሊሆን የሚችል እሱ ነው። ምርጫዎቹ እንደ አማራጭ ሆኖ ይቀርበዋሉ። ከዚህ አንፃር ባለቤቱ ሕዝቡ ሆንም ሕዝቡን በቀጣይ በቀረቡ ጉዳዮች ላይ እነዚህ እነዚህ አማራጮች አሉ ከእነዚህ አማራጮች ጥቅማቸውና ጉዳታቸው ይሄንን ይመስላሉ። የትኛው ላይ ነው የሚያመዝነው የሚለው ነገር አመራር ሀሳብ ይዞ ማታገል ይገባዋል ማለት ነው። ከዚህ አንፃር አመራሩ ይጠቅመናል። በተለይ አብሮነት፣ አብሮ መቀጠል አቅም ነው፣ ጉልበት ነው። የበለጠ ፖለቲካዊ ኢኮኖሚያዊ ፋይዳ አለው። አንድ ዞን ውስጥ ያሉ ህዝቦች ከሌሎች ህዝቦች ጋር አብሮ በመኖራቸው የሚያገኛቸው ጥቅሞች አሉ። እነዚህ ጥቅሞች ፋይዳቸው የጎላ ከመሆኑ ጋር ተያይዞ እነዚህ ጉዳዮች ላይ በአግባቡ ቀጣይነት በተሞላ መንገድ የማስገንዘብ የማስረዳት ዝርዝር መድረኮች ይኖራሉ ማለት ነው። እሱ ላይ አመራሩ የተሟላ ግልጸኝነት እንዲጨብጥ የማድረግ ስራ ተሰርተዋል ማለት ነው። ህዝቡ እንዲወያይበት ነው የምታስቡት? በአማራጮቹ ላይ ህዝቡን ለማወያየት ነው የወሰናችሁት? በቀረቡት ጥናት ቡድኑ ባቀረባቸው አማራጮች ላይ ህዝቡማ እኮ ህዝቡ ህገ መንግስታዊ መብቱ ነው። ህገ መንግስቱ የብሔረሰብ ምክር ቤት ሆኖ በክልል ልደራጅ ብሎ ከጠየቀ በክልል ህገ መንግስቱ መሰረት መስተናገድ ህገ መንግስታዊ መብቱ ነው። ይሄ ወደዚህ ህገ መንግስታዊ መብቱ ከሚሄዱ በፊት ጥናቱ ይዞ የመጣቸው ግኝቶችን የማስገንዘብ የማስረዳት አመራሩ ኃላፊነት ይሆናል ማለት ነው እንጂ ጨርሶ ይህን ተቀበል ብሎ ሊሄድ የሚችልበት እድል አይኖርም ለህዝቡ ማለት ነው። አመራሩ ወደ ህዝቡ ሲመጡ እያንዳንዱ አማራጮች እነዚህ ናቸው፣ ጥቅማቸውና ጉዳታቸው እነዚህ ናቸው። እነዚህ አማራጮችን በወሳኝ መንገድ የመጣው ራሱ ህዝቡ በጥናቱ ተሳታፊ የሆኑ ህዝቦች የሰጡት አስተያየት ነው፣ ሀሳብ ነው። ወደ አስራ ሰባት ሺህ ስድስት መቶ ሀያ አንድ መሆኑ ሰዎች ናቸው። በዚህ ጥናት ላይ የተሳተፉ የተለያዩ የህብረተሰብ ክፍሎች፣ ወጣቶች፣ ሴቶች፣ አርብቶ አደሩ፣ አርሶ አደሩ፣ ምሁሩ፣ አመራሩ ጭምር የተሳተፈበት ነው እና በርካታ ተሳታፊዎች የተሳተፉበት የጥናት ውጤት ከመሆኑ ጋር ተያይዞ መፍትሄ አማራጮቹንም ያቀረቡት ራሳቸው የጥናት ተሳታፊዎች እንደመሆናቸው መጠን አብዛኛው የጥናቱ ተሳታፊ ደግሞ ክልሉ አንድ ሆኖ ቢሄድ አብሮነት ሲቀጥል ጥሩ ነው የሚል ስላሉ በሌላ መንገድም ደግሞ ጉዳት አለው ብሎ ያቀረቡት ያለበት ስላለ፣ እነዚህም በዝርዝር ህዝቡን በየደረጃ በምንፈጥራቸው የውይይት መድረኮች የማዋያ ህዝቡ በጉዳዩ ላይ ጥልቀት ያለው ክርክር አስተያየት እንዲሰጥና መጨረሻም ህዝቡ የሚስማማባቸው ጉዳዮችን ይዞ የአመራሩ ስራ የማስፈጸም ጉዳይ ይሆናል ማለት ነው። አቶ ሞገስ፣ አማራጭ አንድ ላይ እንደቆይ ምሁራኑ በደኢህዴን ጥናት እንዲያጠኑ የተደረጉት ምሁራን አንደኛ አማራጭ በደቡብም የበለጠ የሚያዋጣው ያሉት አንድ ሆኖ መቀጠልን ነው። አሁን በተለይ የሲዳማ የክልል እንሁን ጥያቄ ምርጫ ቦርድ ጋር በደረሰበትና ህዝበ ውሳኔ እንደሚካሄድ በተገለጸበት ሁኔታ አማራጭ አንድ አሁንም ይሠራል። በደቡብ በደኢህዴንም ነው አማራጩ እንደ አንድ አማራጭ ሆኖ ቀርቧል። የሲዳማ ክልል የሚሆን የሚል ጥያቄ ከክልል ምክር ቤት አልፎ ምርጫ ቦርድ ድረስ ደርሷል። ምርጫ ቦርድም የማስፈጸሚያ መርሃ ግብር አውጥቷል። የሲዳማን የህዝብ ጥያቄ ወደ ኋላ ሊመልስ የሚገባ ጉዳይ አይደለም። ጥናቱ ላይ ግን ሲዳማ ህዝብም ይሳተፋል ማለት ነው። በሪፍረንደምም ህዝቡ ደቡብ ክልል ሆኜ መቀጠል ይፈልጋለው፣ አልፈልግም ነው የሚለው መጨረሻ ሪፍረንደም የሚያቀርበው ውሳኔ ሀሳብ ይሄ ነው። ስለዚህ የጥናቱ ውጤት ላይ የሲዳማ ህዝብም እንደ ህዝብ ይሳተፍበታል። ነገር ግን ከህገ መንግስቱ አንጻር ምርጫ ቦርድ የሄደበት ህገ መንግስታዊ መብቱ በፍጹም ወደ ኋላ አይስተጓጎልም። እሱ በራሱ መንገድ መሄድ ይከበርለታል፣ ይጠበቅለታል ማለት ነው። ሰሞኑን በሲዳማ ዞን የተፈጠረውን ሁኔታ እና የደረሰውን ጉዳት አስመልክቶ በዚህ ስብሰባ የተወሰነ ነገር አለ? ምንድን ነው የደረሳችሁበት ድምዳ? ነው ሲዳማ ዞን ውስጥ የተፈጠሩ ያለመረጋጋት እና ግጭቶች እና የሰዎች ህይወት ንብረት ነው ደምም አስከትሏል። ይህንን አስመልክቶ ክልላዊ ሁኔታ ሲገመገም በዋነኝነት እየተስተዋሉ ችግሮች ዝርዝር ለማየት ተሞክሯል። ህገ መንግስታዊ ስርአቱ ይህ ያስቀምጣቸው አሰራሮች እንደተጠበቁ ሆኖ ከህገ መንግስቱ ስርአት እያለም በተለይ በሀይል ጉዳይ ለማስፈጸም የተሄድበት ርቀት አለ። ከዚህ ጋር ተያይዞ ደግሞ በተደራጀ መንገድም ጭምር ነውጥ እንዲፈጠር የተደረገበት እንቅስቃሴ አለ ማለት ነው። ይሄ ትክክል አይደለም፣ ልወገዝ የሚገባ ነው። በጉዳዩ ላይ ድርሻ አላቸው የሚባሉ ተጠርጣሪ ግለሰቦች በህግ ቁጥጥር ስር ውሎ በህግ እንዲመረመር ጉዳቸው በህግ እንዲታይ እየተደረገ ያለበት ሁኔታ አለ። ከዛ ባለፈ ግን ፖለቲካሊ ጉዳዩን ያየንበት አግባብ በሲዳማ ብቻም ሳይሆን በሌሎቹ የክልላችን ዞኖች ውስጥ የሚስተዋሉ አዝማሚያዎች የስርዓት አልበኝነት፣ ህግን ያለ ማክበር እንቅስቃሴዎች የፖለቲካ አመራሩ ጉዳ አመራሩ ደግሞ ጉዳዩን በአመራር ኃላፊነት ልክ ተመልክቶት ችግሩ እንዳይፈጠር በቅድሚያ እያስተካከሉ ከሚሄድ ጋር ያለውን ጉድለት በማየት በአንዳንድ አመራሮች ላይ ርምት እርምጃ የአመራር እገዳ የማድረግ ነገር ግን ቀጥሎ ደግሞ እነዚህ መድረኮች ከጨረሱን በኋላ ዝርዝር ጉዳዩን በጥልቀት በመገምገም ለምን የሆነ ምክንያቱ ምንድን ነው የሚለውን በዝርዝር ፈትሾ ተጨማሪ ፖለቲካ ተጠያቂነት የሚያስፈልጓቸው ጉዳዮች ካሉ እሱ ነው የማረጋገጥ ሌሎች በሕግ የመሄዱ ጉዳዮች ደግሞ በራሳቸው የሕጉን ተከትሎ ዳር እንዲደርሱ የማድረግ ስራ የምንሰራበት ይሆናል ማለት ነው። ክቡራትና ክቡራን አድማጮች የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ማምሻውን ለአሜሪካ ድምፅ የሰጡትን ማብራሪያ ነው እየተከታተላችሁ ያላችሁት። አቶ ሞገስ ማብራሪያውን የሰጡት የደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል ገዢ የሆነው ፓርቲያቸው ወይም ደኢህዴን ጉባኤውን ካጠናቀቀ በኋላ ከእስክንድር ፍሬው ጋር ባደረጉት ቃለ ምልልስ ነው። ይቀጥላል። አንድ በስፋት እየተነሳ ያለ ነጥብ ላንሳለሁ። አቶ ሞገስ አስራ አንድ አስራ አንድ ይታወቅ ነበር አንዳንድ ነገሮች ሊያጋጥሙ እንደሚችሉ አዋሳ ላይ በቂ ጥበቃ ያደረገው የክልሉ መንግስት እና ደኢህዴን በሌሎች የሲዳማ ዞን ከተሞች ላይ ተመሳሳዩን ማድረግ አልቻለም። ያ ራሱ ለደረሰው ጉዳት አስተዋጽኦ አድርጓል የሚሉ ወቀሳዎች ይሰነዘራሉ በማህበራዊ ሚዲያ። በዚህ ላይ ምንድን ነው የናንተ አቋም፣ የናንተ አስተያየት? ይሄ እንግዲህ በዋነኝነት የጸጥታ አካሉ ዝርዝር ግምገማ ነው ሊሆን የሚችለው። ትክክል ነው። አስራ አንድ አስራ አንድ የተባለው በባለፈው አንድ አመት የዞኑ ምክር ቤት ሐምሌ አስራ አንድ ወስኖ ስለነበረ የክልል ጥያቄነቱን በአንድ አመት ጊዜ ውስጥ ጠብቆ ካለማገኘቱ በውሳኔ ላይ ካለመድረሱ ጋር ተያይዞ ተብሎ የሚቀርቡ አሉ። ነገር ግን ለምንድን ነው ሐዋሳ ከተማ ውጭ ያሉ በሌሎቹ በዞኖቹ ወረዳዎች ላይ እና ከተሞች ላይ ይሄ ችግር የተስተዋለው የምለው ነገር፣ ዞኑ በርካታ መዋቅሮች አሉት። ወደ ሰላሳ ስድስት የሚደርሱ መዋቅሮች ናቸው ያሉት የወረዳ የከተማ ማለት እነዚህ ጥፋት ተፈጽሞባል የሚባሉ አካባቢዎች ከአምስት ስድስት የሚበልጡ አይደለም። ነገር ግን ለምን በዚህ ቦታ እንደዚህ አይነት ገፈጠር ቻለ ከጸጥታ አንጻር የነበረው ጋፕ ምንድን ነው የምለውን የጸጥታ መዋቅሩ በራሱ መንገድ ገምግሞ ፖርት ሲያደርግ የምናየው ነው። በሂደት እየተመረመረ ያለ ስለሆነ ማለት ነው የጸጥታ ኃይሉ ገምግሞ ሲያሳውቀን ነው ይፋ ልናደርግ የምንችለውና መረጃውንም ስታ መዋቅር በኩል ለሚገኝ ስለሆነ በዛ ማግኘት የሚቻል ይሆናል ማለት ነው። የመጨረሻ ጥያቄ ላድርገውና አቶ ሞገስ ጊዜዎትና ለመውሰድ የፖለቲካ እርምጃ ወስደናል ብለዋል። ለምሳሌ የሲዳማ ዞን የፊት አመራሮችን የአሳ ከተማ አመራሮችን አንስታችኋል። ያኛው ምናልባት በቅርቡ ከተፈጠረው አለመረጋጋትና ገጭት ጋር የተያያዘ ነው ተብለዋል። ነገር ግን በሌሎች ላይ ለምሳሌ በሀዲያ ዞን የፊት አመራሮችም ላይ ተመሳሳይ እርምጃ ተወስደዋል እና ይሄኛው ከምን ጋ እየተገናኘ ነው? ምንም ሰው ባልተጎዳበት፣ ጥፋት ባልደረሰበት ሁኔታ እንዴት ይሄ እርምጃ ተወሰደ? የሚሉ አስተያየቶች በማህበራዊ ሚዲያ ይደመጣሉ። ይሄኛው ከምን ጋር የተያያዘ ነው? የግድ ሰው አመራር እርምጃ መወሰድ የሚያስፈልገው የሰው ሕይወት ከተጎዳ በኋላ ንብረት ከወደመ በኋላ መሆን የለበትም። ከባለፈው መማር ይጠይቃል። በሆሳናም የነበሩ አዝማሚያዎች እና ምልክቶች ጥሩ አልነበሩ። ከሱ ጋርም ተያይዞ የአስተዳዳሪ ግን ሊኖር የሚችለውን የኃላፊነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኑ የነበሩ ሂደቶቹ ተገቢነት የተጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ በዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት ነው። ስለዚህ የግድ መውደም፣ የህይወት መጥፋት መኖር ያለበት አይደለም ማለት ነው። የመጨረሻ ጥያቄ ብዬ ነበር አንድ ላክል። አቶ ሞገስ የደቡብ ክልልን ያደረጃጀት ሁኔታ መፍታት የሚቻለው አጠቃላይ በኢትዮጵያ ከኢትዮጵያ ሁኔታ አንጻር በመመልከት ነው። ፌዴራሊዝሙን ማየት ይጠይቃል፣ ህገ መንግስቱን ማየት ይጠይቃል የሚሉ ሀሳቦችም ተንሸላሽረዋል። አሁን እናንተ ያስጠናችሁትን ጥናት መሰረት አድርጎ በተዘጋጀው መድረክ ላይ ለምሳሌ ህገ መንግስቱ ክልል የመሆንን ጥያቄ ማንኛውም ዞን ማቅረብ እንደሚችል በይፋ ባስቀመጠበት ሁኔታ እንዲህ አይነት ጥናቶች ማጥናት ማወያየትም እንግዲህ የሚያመጣው ውጤት ከሚጠበቀው ያነሰ ሊሆን ይችላል የሚሉ ሀሳቦች እየተሰነዘሩ ነው እና ከህገ መንግስቱ አንጻር አጠቃላይ በሀገሪቱ የተተገበረ ካለው ፌዴራሊዝም አንጻር ከሀገራዊ ሁኔታው አንጻርም ገምግማችሁታል ወይ? ለማለት ፈልጌ ና ጥናቱ በጣም ሰፊና ጥልቅ ጥናት ነው። በጣም በርካታ ለሀገር አሰራርም ለቀጣይ መስተካከል በሚገባቸው ጉዳዮች ላይ ግኝቶችንም ይዞ የመጣ ጥልቅ ጥናት ነው ጥናቱ ለክልሉ ብቻ ሳይሆን በፌዴራል መንግስትም በኩል ትኩረት ቢደረግ አጽንኦት ቢሰጣቸው አሰራር ቢኖራቸው መሻሻል ቢገባቸው ያላቸውን ጉዳዮችን ጭምር እንደዚሁ ጠቁመዋል አንድ ራሱን የቻለ ቻፕተር በጥናቱ የተመለከተው በፌዴራል መንግስቱ በቀጣይ ቢታይ ብሎ የቀረቡ ጉዳዮች ናቸው ማለት ነው ህገ መንግስቱን ይጨምራል ይሄ አሁን ያሉኝ በፌዴራል መንግስቱ ያሉኝ የህገ መንግስቱን አንዳንድ አንቀጾችን ይጨምር ይሆን ለምሳሌ ህገ መንግስቱ ብሄር ምክር ቤት አንድ ብሄረሰብ ምክር ቤት ካለ ምክር ቤቱ ክልሉ ኘ ሊደራጅ ብሎ ጥያቄ ካቀረበ ሊስተናገድ ይገባል ነው የምለው። ከሱ ጋር ተያይዞ ዝርዝር ህጎችም የሉት ምን ሲሆን ነው ሊማለት የሚችለው ምን አይነት ነገሮች ሲማሉ ነው የሚለው ነገሮችን ያላመላከተ ከመሆኑ ጋር ተያይዞ ያው የአንዳንድ የህገ መንግስቱ አንገጾች በተግባር ወደ ጥያቄ ወደ ተግባር አሰራሮች ሲገባ በራሳቸው ደግሞ የሚጠይቁት መሻሻሎች፣ እድገቶች ይኖራሉ ማለት ነው። እነዚህንም ጭምር ቢታይ በህገ መንግስቱ ላይ መታየት የሚገባቸው ጉዳዮች ቢኖሩ ብሎ ጥናቱ ሪከመንድ አርጓል። እኛ ሪከመንዴሽኑን መጥፎን አላለ ምክንያቱም ህገ መንግስትን በሆን ህብረተሰቡን፣ ህዝቡን የበለጠ ሊጠቅሙ በሚገባቸው ጉዳዮች ሊያግዙ በሚባቸው ጉዳዮች ይሻሻሉ የሚባሉ ሂደቶች ካሉት ህገ መንግስቱም አይነኬ ብሁላ አላስቀምጥ መሻሻል በሚገባ ጉዳይ ሊሻሻል እንደሚገባ የህብረተሰብ ለውጥ ዳይናሚክ እንደመሆኑ መጠን በየወቅቱ ሊመጡ የሚችሉ የህብረሰብ ለውጦችን ጭምር ተከትሎ የመጡ ጉዳዮች ካሉ ህገ መንግስቱም በራሱ ህገ መንግስት መሰረት መንገድ ሄዶ ማሻሻል እንደሚቻል ስለሚጠቁም የጥናት ተመራማሪዎችም ያቀረቡት ሀሳብ እሱ ከመሆኑ ጋር ተያይዞ በእኛ በኩልም በአመራር በኩል በተደረገው ውይይትም አሰራር ስርዓቶች ተፈትሾ መሻሻል የሚገባቸው ጉዳዮች በእኛ በውስጥ በክልላችን ስም በመንግስት በኩልም በፌዴራል በኩልም ያሉ ጉዳዮችን ያቀረበ ከመሆኑ ጋር ተያይዞ የፌዴራል መንግስትም የክልል መንግስትም እነ ይህንን እንደ አንድ ግብዓት ወስዶ በቀጣይ በሚኖሩ አጠቃላይ የሪፎርም ሂደቶች ውስጥ አይቶ እንደ ግብዓት ውስጡን ሊጠቀምበት የሚችል ከመሆኑ ጋር ተያይዞ የሚጣል ሀሳብ አይደለም ለማለት ፈልጌ። የህዝባዊ ውይይቱ መቼ ይጀምራል? ፕሮግራም አውጥተን እናሳውቃለን ብለናል። አቶ ሞገስ ባልቻ የደሂድን ማዕከላዊ ጽፈት ቤት ኃላፊ እና የስራ አስፈጻሚ ኮሚቴ አባል በስልክ ከሐዋሳ ለሰጡኝ ማብራሪያ በጣም ነው የማመሰግነው። ስለ ስለጊዜዎች አመሰግናለሁ አቶ እስክንድር።